ኢትዮጵያና ግብጽ ጥርጣሬን አስወግደው መተማመንን ለማጠናከር መስራት እንዳለባቸው የግብጹ ፕሬዝደንት አሳስበዋል። ኢትዮጵያ ውስጥ ያደረጉትን የሶስት ቀናት ይፋ ጉብኝት ዛሬ የፈጸሙት ፕሬዝደንት አብደል ፋታህ አልሲሲ ለሕዝብ ተወካዮችና ለፌዴሬሽን ምክር ቤቶች ጥምር ስብሰባ ዛሬ ባሰሙት ንግግር የፖለቲካ ስምምነቱን ለመተግበር መስራት ይገባል ብለዋል። የግብጹ ፕሬዝደንት ትናንት ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተወያይተዋል። እስክንድር ፍሬው ተጨማሪ ዘገባ አለው። በህዳሴው ግድብ ምክንያት ወደ ፍጥጫ ያመሩ የመሰሉት ኢትዮጵያና ግብጽ የተለየ መንገድ መምረጣቸው፣ ንግግር መቀጠላቸው እየታየ ነው። ከማላቡ እስከ ኒውዮርክ፣ እስከ ካይሮ፣ እስከ አዲስ አበባ የሁለቱ ሀገራት መሪዎች መወያየት የቀጠለ ተግባር ሆኗል። አንዳቸው በሌላኛው ሀገር ይፋ የስራ ጉብኝት ሲያደርጉ ግን የአሁኑ የመጀመሪያው ነው። በጉብኝታቸው የዛሬ መርሃ ግብር ለኢትዮጵያ የህዝብ ተወካዮችና ለፌዴሬሽን ምክር ቤት አባላት ንግግር ያደረጉት ፕሬዚዳንት ኤልሲሲ በሁለቱ ሀገራት መካከል ያሉ ታሪካዊ ትስስሮችን አብራርተዋል። ወቅታዊ የሆነውን የናይል ውሃ አጠቃቀም በተመለከተም በጉዳዩ ላይ የቀጠለውን ግንኙነት ጠቅሰዋል። ከዚህ አንጻር ጥርጣሬን ለማስወገድ እና መተማመንን ለመገንባት መስራት እንደሚገባ ወደ አማርኛ ሲተረጎም በነበረው ንግግራቸው ጥሪ አቅርበዋል። እኛ የመተማመን ድልድይ መገንባት ያስፈልገናል። ሆኖም የጥርጣሬ ክፍተቶችን እንዳይስፋፉ የማይገባ የነበረውን አለመተማመን ክፍተቶችን መዝጋት እንፈልጋለን። እነዚህ ክፍተቶች ወደሚያለያየን ገደል እንዲለውጡ አንፈልግም። ይህም የሀገራችን ፖለቲካና ምሁራን የሚዲያ ሰዎች ጫንቃ ላይ የሚወድቅ ኃላፊነት ነው። እነሱም የሐሳብ አመንጪ መሪዎች እንደመሆናቸው በፈጣሪና በህዝብ ፊት ከባድ የኃላፊነት ደረጃ መሸከም ይኖርባቸዋል። በኢትዮጵያ በግብፅና በሱዳን መሪዎች መካከል በሱዳን ካርቱም የተፈረመውን በመርህ ላይ የተመሰረተ ስምምነት የጠቀሱት ፕሬዝዳንቱ በፍጥነት ተግባራዊ ሊሆን እንደሚገባው አሳስበዋል። ቁም ነገሩ በቃላትና በመፈክሮች ወይም በስምምነቶችን በመፈረም ሳይሆን በታማኝነት ወደ ተግባር በመግባት ነው። للشعب الاثيوبي. [Speaker جُوَّتُ الى هو ابعد من [Speaker زمن ]با والصينجيزي ከቀሩት የአባይ ተፋሰስ ሀገራት ጋር ሰፊና አጠቃላይ ትብብር መኖር እንዳለበትና ለዚህም የኢትዮጵያ ሕዝብ ተወካዮች ምክር ቤት አባላት ሊሰሩ እንደሚገባ ተናግረዋል። ይህ ደግሞ መላውን የተፋሰሱን ሀገራት ወደሚያቀፍ ስምምነት ሊያመራ እንደሚችል ነው የጠቆሙት። የግብፁ ፕሬዚዳንት አብዱልፈታህ ኤልሲሲ ለሁለቱ ምክር ቤቶች ንግግር ለማድረግ በመገኘታቸው ያመሰገኑት የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ የፕሬዚዳንቱ ጉብኝት በአባይ ወንዝ የውሃ አጠቃቀም ላይ የነበረው አለመግባባቶችን በውይይት ለመፍታት ያላቸውን ፍላጎትና የፖለቲካ ቁርጠኝነት እንደሚያሳይ ተናግረዋል። በትናንትናው እለት ከፕሬዚዳንት ኤልሲሲ ጋር የተገናኙት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝም የተገኘው ዋነኛ ውጤት ይሄው የቁርጠኝነት ጉዳይ መሆኑን አስታውቀዋል። ያሳካነው ዋነኛ ጉዳይ በሁለታችንም በኩል የታየው ፖለቲካዊ ፈቃደኝነትና ቁርጠኝነት ነው። ለሁለቱም ሕዝቦቻችን ጥቅም ስንልና በሁለቱ ሕዝቦቻችንና ሀገሮቻችን መካከል ያለውን ታሪካዊ ትስስር ይበልጥ ለማጥበቅ አሁን የተያያዘውን ጉዞ ጠብቀን መቀጠል አለብን። እዚህ ደረጃ ላይ ደርሰናል። ይህ መተማመንና መግባባት ይቀጥላል ብዬ አምናለሁ። የግብፁ ፕሬዝዳንትና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያደረጉት ውይይት የጋራ መግባባት ላይ የተደረሰበት መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙሉጌታ ጌታ ለቪኦኤ ገልጸዋል። በዚህ አይነት ስምምነት መድረስ ነው በሶስቱም ሀገራት መካከል ዋና ዓላማው እስከዛሬ ድረስ የነበረው ንግግር ኮመን አንደርስታንዲንግ ላይ መድረስ ነበር እና እነኚህ መርሆዎች የጋራ መግባባት ላይ ሊደረስባቸው መቻሉ ትልቅ ጠቀሜታ ያለው ጉዳይ ነው። ፕሬዚዳንት አብዱልፈታህ ኤልሲሲ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ግብጽን እንዲጎበኙ ጥሪ አቅርበዋል። ጉብኝቱም በመጪው ነሐሴ እንደሚሆን ፕሬዚዳንቱ ራሳቸው ለጋዜጠኞች ይፋ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ